የኢትዮጵያ መንግስት ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ተመኑ ገበያ መር እንዲሆን መወሰኑን ተከትሎ በደቡብ ኢትዮጵያ ክልል ያለ አግባብ ዋጋ ጨምረዋል፣ ምርትም ደብቋል የተባሉ 297 ነጋዴዎች መታሰራቸውና ከ3300 በላይ የንግድ ተቋማት መታሸጋቸውን የክልሉ የንግድና ገበያ ልማት ቢሮ አስታውቋል። ይሁንና ታሽጓል ከተባሉ የንግድ ተቋማት ውስጥ ሳይቀር ሸቀጦች የመሰወርና የማሸሽ ድርጊት የተፈጸመ መሆኑን ለአሜሪካ ድምፅ የገለጹ ሸማቾች በበኩላቸው እየተወሰደ ነው የተባለው እርምጃ መፍትሄ ያስገኛል ብለው እንደማያምኑ ተናግረዋል። አስተያየታቸውን ለአሜሪካ ድምፅ የሰጡ ነጋዴዎችም ከምንዛሪ ተመን ፖሊሲ ለውጥ ጋር በተገናኘ የእስርና ሱቆችን የማሸግ እርምጃው ተገቢነት የለውም ሲሉ ተቃውመዋል። የአሜሪካ ድምፅ ያነጋገራቸው የወላይታ ሶዶ ዩኒቨርሲቲ መምህር ደግሞ ነጋዴዎችን የማሰር እርምጃው የነፃ ገበያ የኢኮኖሚ ስርዓትን የሚጻረርና ውጤቱም ጊዜያዊ መሆኑን ገልጸው ተችተዋል። ዘላቂ መፍትሄው ምርታማነት በማሳደግ የአቅርቦትና ፍላጎት ክፍተቱን ማቀራረብ ነው ሲሉ አብራርተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በዚህ ጉዳይ ተከታዩን አዘጋጅቷል። የኢትዮጵያ መንግስት ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያም የውጭ ምንዛሪ ተመን በገበያ እንዲመራ መወሰኑን ተከትሎም የዶላር ዋጋ አሻቅቧል በሚል በደቡብ ኢትዮጵያ ክልል አላግባብ ከፍተኛ የሸቀጦች ዋጋ ጭማሪ አድርገዋል ያላቸውን ሁለት መቶ ዘጠና ሰባት ነጋዴዎችን ማሰሩን የክልሉ ንግድና ገበያ ልማት ቢሮም ለአሜሪካ ድምፅ አስታውቋል። ስግብግብ ሲል በጠራቸው ነጋዴዎች ላይ እርምጃውን የወሰደው ላለፉት 18 ቀናት በሽያጭ ዋጋቸው ላይ ትክክል ሲያደርግ ከቆየ በኋላ መሆኑን ኃላፊው አቶ ገለበ ጎልቶሞም ለአሜሪካ ድምጽ በስልክ ገልጿል። ወደ ሀያ ሺህ አምስት መቶ ሀያ ሰባት በላይ ድርጅቶች በር ለበር ትክክል ተደርጓል። ዋጋ ጭማሪ አንጻር ያሳዩን ነጋዴዎች ሚ የተወሰደባቸው ወደ ሰባት ሺህ ስድስት መቶ አስራ ሦስት ድርጅት ነው። ቃልና የጽሑፍ ማስጠንቀቂያ የተሰጠበት አግባብ አለ። ወደ ሶስት ሺ አምስት መቶ አስራ ሶስት ድርጅት ላይ የሸጋ ስራ ሰርዳ ስምንጠኝ ነጋዴዎች የሚሰጠውን ጠቅጣጽ ያለመቀበል ላይ ስራ ድዛ ያደርጉበት ሂደት አለ። በሰባ አንድ ድርጅት ላይ የገንዘብ ቅጣት እርምጃ ተወስዶባቸዋል። ይሄ ዋጋ ጭማሪ ያደረጉ ነው። በተለይም የወላይታ ሰወዶ የድላም የአርባ ምንጭ፣ የሳውላ ና የጂንካ ከተሞች ቢሮው ክትል ያደረገባቸው ሲሆን ያላግባብ የዋጋ ጭማሪ ባደረጉ ነጋዴዎች ላይ የስርዓትን ጨምሮ የተለያዩ የእርምት እርምጃዎችን መውሰዱን ኃላፊው አቶ ገለቦ ተናግሯል። የዋጋ ጭማሪውን አስመልክቶ የአሜሪካ ድምፅ ከጠየቃቸው ሸማቾች ውስጥ የሆኑት አብርሃም አደ የተባሉ የወላይታ ሶዶ ከተማ ነዋሪም የኢኮኖሚ ማሻሻያ ይፋ ከተደረገ ወዲህ በግብርናም ሆነ በፋብሪካ ምርቶች ላይ ከፍተኛ የሆነም የዋጋ ጭማሪ የታይ ነው ብሏል። ታሻጋል፣ በዋናው በር ግን ይዳገዳል። ይሄ እሱ ያው ውሃ ቅዳ ውሃ መልስ ነው እንጂ ታሽጎም የተወሰደ እርምጃ የለም። የተዘበቁ እህሎችን ማንም ሰው ላይ ያገኝ አልቻለም። አሁን በአሁኑ ሰዓት አሁን የእህል እየተዘበቀ ናለ ዛይት ሚን ቢልድ እየተጠበቀ ነው አለ። ታስሯል የተባሉት ነጋዴዎች ሱቆች በፊት በራቸው መታሸጋቸው ቢገለጽም ሸቀጦች በጓሮ በር እንዲወጡ የተደረጉ ይሸጣል የሚሉት እኚሁ አስተያየት ሰጪም ምርቶችን የማሸሽና የመደበቅ ድርግት በከፍተኛ ደረጃ የተፈጸመውንም ጠቁመዋል። የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ገለቦ ግን ምርትን ሲደብቁና ወደ ሌላ ቦታ ሲያሸሹ ነበሩ ያሏቸው ሁለት መቶ አስራ ስድስት ነጋዴዎች እንድታሰሩ ማድረጋቸውን አስታውቀዋል። ሁለተኛ ጉዳይ የምርት ክምችት በመደበቅ ገበያን በማስራት ያደረጉ ደግሞ ወደ ሶስት ሺህ አራት መቶ አስራ አራት ድርጅቶች ላይ የማስጠንቂያ ወደ ሁለት ሺ ዘጠና ስድስት ድርጅቶች ላይ ይሸጋ ኮሎኖዛፍራ ስድስት ነጋዴዎች ላይ ስርዓትና ስድስት ነጋዴዎች ላይ የገንዘብ እርምጃ የተወሰደበት አግባብ አለ። አንድ ታደመ ታደለ የተባሉ ነጋዴ በበኩላቸውም እየተወሰደ ያለው እርምጃ ተገብነት የለውም ሲሉ ተቃውመዋል። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸውም የወላይታ ሶዶ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር አፈወርቅ ብርሃኑም የመንግስትን የኢኮኖሚ ማሻሻያ እርምጃ ተከትሎ የምርቶችን የዋጋ ጭማሪም ማስተዋላቸውን ጠቅሰው አግባብነት ግን እንደሌለው ተችቷል። መንግስት ምን ጊዜም እንደዚህ ማክሮ ኢኮኖሚክ ፖሊሲ ማሻሻያ በሚያደርግበት ጊዜ በአጭር ጊዜና በረዥም ጊዜ ኤክስፐክት የሚደረጉ ወይም የሚጠበቁ ለውጦች ይኖራል። ግን የእኛ ሀገር ነጋዴ የወሰደው እርምጃ ምክንያቱም ዶላር ነው ወይም የውጭ ምንዛሪ ካረንሲ ላይ ነው ማሻሻያ የተደረገው እና ሰዎች ወደፊት ይሆናል ብሎ ኤክስፐክት በሚያደርጉት ሜንታሊቲ እንጂ በእነሱ ላይ ቀደም ብሎ ገብቶ ባለው እቃ በተለይ ከውጭ ተገዝቶ በሚመጡ ኢምፖርትድ በተደረጉ እቃዎች ላይ ምንም አይነት በዛች ኦቨርናይት የሚመጣ ለውጥ መኖር አልነበረበትም። ነገር በዛ ሁኔታ ሰዎች ወይም ነጋዴዎች የወሰዱት እርምጃ ኢትዮስም የሚል እምነት የለኝም። በደቡብ ኢትዮጵያ ክልል ተወሰደ የተባለው እርምጃም በሀገር አቀፍ ደረጃ እየተከናወነ ያሉት የቁጥጥር ስራም አካል መሆኑን የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ገለበ ጎልቶም ለአሜሪካ ድምፅ አስታውቀዋል። ሰሞኑን ከቢራው የንግድ ተቋማትን የጸረ ወጥ ንግድና ገበያ መቆጣጠሪያ የጋራ ኮሚቴ ጋራ የምግባ ማድረጋቸውን በአገር ውስጥ የመገናኛ ብዙሀን የፍለጸ ወይ ንግድና ቀጠናውቲ ስር ሚኒስተር ዶክተር ካሳሁን ጎፌም በአገር አቀፍ ደረጃ ተወሰዱ ያሏቸውንም የማሸግ እርምጃዎችን ጠቅሰዋል። የህግ ጥሰት ፈጽሞ በመገኘታቸውም ከዚህ ቀደም ታሽገው ከነበሩት መካከል አራት የንግድ ተቋማት በመጸጠታቸውና በህግ አግባብ ብቻ ለመስራት ዝግጁ በመሆናቸው ተከፍተው ወደ ስራ እንዲገቡ ተደርጓል በማለት አብራርቷል። የእስራት እርምጃ ተወሰደባቸው ካሏቸውም አምስት መቶ ዘጠና አራት ነጋዴዎች ውስጥ አንድ መቶ ስልሳ አራቱ ከእስራት መፈታታቸውንም ጠቁሟል። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ለገሰ ቱሉ ባለፈው ሳምንት እሁድ በሰጡት ማብራሪያም አሁን ባለው ነባራዊ ሁኔታ ከማክሮ ኢኮኖሚ ማሻሻያ ጋራም በተያያዘ የዋጋ ጭማሪ ለማድረግ የሚያስችል ምንም አይነት ምክንያት የለም ሲሉም መሰረታዊ ያሏቸውን ሶስት ነጥቦችን ዘርዝረዋል። ከነዚህም ውስጥ አንደኛው በአሁኑ ወቅት በገበያው ላይ ያለው የገቢ ሸቀጥ ከማዳበሪያም፣ ከነዳጅና ከመድኃኒት በቀር በፍራንኮ ቫሉታ የገቡትን ጨምሮ አብዛኞቹ በጥቁር ገበያ የምንዛሬ ተመን ተገዝተው የገቡና ከዚህ ቀደም የዋጋ ማሳኪያ የተደረገባቸው ናቸው የሚል ነበርም። በመሆኑም በማክሮ ኢኮኖሚው ማሻሻያ መሰረት ገበያ በወሰነው የዶላር ምንዛሬ ተመን ሸቀጦችን ገዝቶም ወደ አገር ቤት ለማስገባት ቢያንስ ወራት ይፈጃል ስሉም ለሰሞኑ የሸቀጦች ዋጋ ጭማሪ ምክንያት እንደማይሆኑም ገልጿል። የወላይታ ሶዶ ዩኒቨርስቲ የኢኮኖሚክስ መምህሩ እየታየ ካለው የዋጋ ጭማሪ ጋራም ተያይዞ የተወሰደ ያለው እርምጃ ነጻ የኢኮኖሚ ስርዓትን የሚጻረርና ጊዜያዊ መሆኑን ገልጾ ተችተዋል። በምትኩ ምርታማነትን በማሳደግ በአቅርቦትና በፍላጎት መካከል ያለውን ክፍተት ማቀራረብ ተመራጭ ነው ሲሉ ማስገንዝቧል። መደረግ ያለበት አሁንም አጭር ጊዜና የረዥም ጊዜ እቅድ መንግስት ማውጣት አለበት የሚል እምነት አለኝ። በአጭር ጊዜ አቅርቦትን የመጨመር ሁኔታ ላይ መንግስት ጣልቃ ገብቶ የተለያዩ ሸማቾች ህብረትን ወይም ማህበራትን በማደራጀት ፍትሐዊ በሆነ ዋጋ በነሱ ላይ ቁጥጥር እየተደረገ እነሱ እቃዎችን ለገበያ እንዲያቀርቡ ወይም አቅርቦትን ወይ ሳፕላይ እንዲጨምሩ ማድረግ አስፈላጊ ነው ብዬ ነው የማምነው። ነገር ግን በዘላቂነት መንግስት ምን ማድረግ አለበት ወይም በረጅም ጊዜ አቅዶ ምን ማድረግ አለበት ለሚለው ፖሊሲ ቀርጾ ምርትንና ምርታማነትን አሁንም ካለበት ሁኔታ መጨመር አለበት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ እንዲሁም የደቡብ ኢትዮጵያ ክልል የንግድና ገበያ ልማት ቢሮ ኃላፊ አቶ ገለቦ ጎልቶሞም መንግስት በንግድ ስርዓቱ ውስጥ አላጓ የምርት እጥረትና የዋጋ ጭማሪ በሚያደርጉ አካላት ላይ የተጀመረው የህግ ማስከበር እርምጃ ይቀጥላል ሲሉም አስጠንቅቋል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዴዎስ